ትኩረት በአፍሪካ የደቡባዊ አፍሪቃ የልማት ማህበረሰብ ሳዴክ፣ በእንግሊዝኛ ምህፃሩ አባል ሀገራት መሪዎችና ተወካዮች ዛሬ ሐራሬ ዚምባብዌ ውስጥ ለልዩ ጉባኤ ተሰብስበዋል። የሳዴክ የወቅቱ ሊቀመንበር የዚምባብዌ ባለሥልጣናት እንዳስታወቁት ጉባኤተኞች ሞዛምቢክ ውስጥ በቅርቡ ከተደረገው ምርጫ በኋላ ለተቀሰቀሰው ፖለቲካዊ ቀውስ መፍትሄ ያፈላልጋሉ። የኮንጎ ዲሞክራቲክ ሪፐብሊክ ጦርነትና አለመረጋጋትም የጉባኤተኞቹ ሁለተኛ ትልቅ ርዕስ ነው። የሳህል አካባቢ ሀገራት ደግሞ በዓለም ሀያል ሀብታም ሀገራት የፕሮፓጋንዳ ዘመቻ መጥለቅለቃቸው ተዘግቧል። ሁለቱንም ጉዳዮች በየተራ እንቃኛለን። አብራችሁን ቆዩ። ሳዴክ በሚል እንግሊዝኛ ምጻረ ቃል የሚጠራው የደቡባዊ አፍሪቃ የልማት ማህበረሰብ ያሁኑ ጉባኤውን ዋና ትኩረት የሆኑትን ሞዛምቢክና ኮንጎ ዲሞክራቲክ ሪፐብሊክን ጨምሮ ከደቡብ አፍሪቃም እስከ ሴሼልስ የሚገኙ 16 አባል መንግስታትን ያስተናብራል። ማህበሩ ዋና ዓላማው ምጣኔ ሀብታዊ ቢሆንም በየአባል ሀገራቱ በየጊዜው የሚፈጠረውን ፖለቲካዊ ቀውስና ግጭት ለማቃለል ሲባትል ዓመታት አስቆጥሯል። መንበሩን ፕሪቶሪያ ያደረገው የጸጥታ ጥናት ተቋም አይኤስኤስ፣ በእንግሊዝኛ ምህጻሩ፣ የፖለቲካ ተንታኝ ፒርስ ፒጊ እንደሚሉት የአሁኑ ጉባኤ መጀመሪያ የተጠራው የኮንጎ ዲሞክራቲክ ሪፐብሊክን የሚያመሰቃቅለውን ጦርነት ለማስቆም ማህበሩ የወሰዳቸውን እርምጃዎች ለመገምገም ነበረ። የሳዴግ ጉባኤ መጀመሪያ ላይ የታቀደው ስለ ኮንጎ ዲሞክራቲክ ሪፐብሊክ ለመነጋገር ነበር። የሳዴክ አባል ሀገራት ኮንጎ ዲሞክራቲክ ሪፐብሊክ ውስጥ በሺ የሚቆጠር ጦር ኃይል አስፍረዋል። ጦሩ ከኮንጎ ጦር ኃይል ጋር በመሆን በሩዋንዳ የሚደገፈውን ኤም 23 ተብሎ የሚጠራውን ቡድንና ሌሎች አማጺ ኃይላትን ይወጋል። ይሁንና ባለፈው ጥቅምት ሞዛምቢክ ውስጥ ከተደረገው ምርጫ ወዲህ የተቀሰቀሰው ግጭትና ቀውስ ጉባኤተኞች የመጀመሪያ ርዕሳቸውን ሁለተኛም በፊት ያላሰቡትን አንደኛ ለማድረግ ተገደዋል። ፒግዩ እንደሚሉት ይሁንና ሞዛምቢክ ውስጥ ባለፈው ወር ከተደረገው ምርጫ ወዲህ በተፈጠረው ቀውስ ምክንያት ጉባኤተኞች ለሞዛምቢክ ጉዳይ ቅድሚያ ሰጥተዋል ሳዴክ ጉዳዩን ያጤናል ወይም ቢያንስ የሞዛምቢክ ፕሬዝደንት የሚሰጡት ማብራሪያ አድምጦ ስለሚወስዱት እርምጃ ይነጋገራል ዓለም አቀፉ የመብት ተሟጋች ድርጅት ሂዩማን ራይትስ ዎች እንዳስታወቀው ሞዛምቢክ ውስጥ ባለፈው ጥቅምት የተደረገው ፕሬዚደንታዊ ምርጫ ውጤት ባስከተለው ውዝግብና ግጭት በትንሹ 30 ሰዎች ተገድለዋል። የተቃዋሚ ፓርቲ ደጋፊዎችን የአደባባይ ሰልፍ ለመበተን መንግስት በየከተማው በብዙ ሺህ የሚቆጠር የፖሊስና የጦር ሰራዊት ባልደረቦችን አስፍረዋልም። ይሁንና በምርጫው በስልጣን ላይ ባለው የፍሬሊሞ ፓርቲ እጩ በዳንኤል ቻፖ ተበልጠዋል የተባሉት ለሞዛምቢክ ልማት የተስፈኞች ፓርቲ በፖርቹጋልኛ ምጻሩ ፔዶሞስ እጩ ቬናንሲዮ ሞንድላኔ ደጋፊዎቻቸው ተጨማሪ ሰልፍና አድማ እንዲያደርጉ ጠይቀዋል። የገዢውን ፓርቲ እርምጃ ለመቀልበስም የሀገሪቱን ሁለንተናዊ እንቅስቃሴ እናሽ በማለት ዝተዋልም። ሞዛምቢክ ላይ የሚንተከተከው ቀውስ ያሰጋት ደቡብ አፍሪቃ ከሞዛምቢክ ጋር የሚያዋስናትን አብዛኛ ድንበሯን ዘግታለች። የደቡብ አፍሪቃ የከባድ ጭነትና የባቡር ሰራተኞች ማህበር እንዳስታወቀው ድንበሮቹ በመዘጋታቸው ደቡብ አፍሪቃ በቀን 550 ሺህ ዶላር ገቢ እያጣች ነው። የዚምባብዌ ተቃዋሚ ፓርቲ መሪ ሊንዳ ማሳሪራ ለሞዛምቢክም ሆነ በሌሎች አባል ሀገራት በምርጫ ውጤት ሰበብ ለሚነሱ ውዝግቦች መፍትሄ አይሰጥም በማለት ሳዴክን ይወቅሳሉ። በግሪጎሪያኑ አምና 2023 ዚምባብዌ ውስጥ በተደረገው ፕሬዚደንታዊ ምርጫ ተቃዋሚውን ፓርቲ ወክለው የተወዳደሩት ወይዘሮ ማሳሪራ እንደሚሉት ሳዴክ ኃላፊነቱን በአግባቡ እየተወጣ አይደለም። ሳዴክ ኃላፊነቱን በአግባቡ አይወጣም። የምርጫው ዝግብ በተነሳ ቁጥር ሳዴክ ሁልጊዜ እንዳለመጠ ነው። የምርጫ ጉዳይ በተነሳ ቁጥር የሳዴክ አቋም እንዳጠያየቀ ነው። የሞዛምቢክን ምርጫ የተከታተለው የሳዴክ ታዛቢዎች ቡድን ኤስኢኦኤም የምርጫውን ሂደት አወድሶታል። የአውሮፓ ሕብረትና ሌሎች ዓለም አቀፍ ታዛቢዎች ግን ምርጫው ከፍተኛ መዛባት እንደነበረበት አስታውቀዋል። የሳዴክ ታዛቢ ቡድን የምርጫውን ሂደት ማወደሱን የሞዛምቢክ ተቃዋሚ ፓርቲ አጥብቆ ነቅፎታል። በሞዛምቢኩ ምርጫ ማሸነፋቸው የተነገረው የገዢው ፓርቲ እጩ ዳንኤል ቻፖን ቀድመው እንኳን ደስ ያለዎት ካሉ መሪዎች የወቅቱ የሳዴክ ሊቀመንበር የአሁኑ ጉባኤ መሪና የዚምባብዌ ፕሬዚደንት ኤመርሰን ምናንጋጓ አንዱ ናቸው። የምናንጋጓ የእንኳን ደስ ያለ መልእክት ማፖቶ የደረሰው የሞዛምቢክ የምርጫ ኮሚሽን የምርጫውን ውጤት በይፋ ከማሳወቁ በፊት ነበረ። ምናንጋጓዋ ተሽቀዳድመው የገዢውን ፓርቲ እጩ ድል ማወደሳቸውን ተቃዋሚው ፓርቲ አጣጥሎ ነቅፎታል። ነገሩን ይበልጥ ያወሳሰበው ደግሞ የሞዛምቢክ ተቃዋሚ ፓርቲ ያቀረበውን አቤቱታ የሀገሪቱ ሕገ መንግሥታዊ ፍርድ ቤት መርምሮ ውሳኔ ከመስጠቱ በፊት ምናንጋጓና ሌሎች የሳዴቅ አባል ሀገራት መሪዎች ለእንኳን ደስ ያለዎት መልእክት መሽቀዳደማቸው ነው። የዛኑ ያክል ለምርጫ ውጤት እስካሁን ዕውቅና ያልሰጡ የሳዴቅ አባል መንግሥታት ብዙ ናቸው። የፖለቲካ ተንታኝ ፒየርስ ፒጊው እንደሚሉት ከዛሬው ጉባኤ ተካፋዎች መካከል የአንጎላም የታንዛኒያም የደቡብ አፍሪካና የዚምባብዌ መሪዎች የገዥውን ፓርቲና የእጩን ድል ተቀብለው የእንኳን ደስ አላችሁ መልእክት አስተላልፈዋል። ሌሎቹ ግን ሂደቱ እስኪያበቃ ድረስ ዝምታን እየመረጡ መስለዋል። ታዛቢዎች እንደሚሉት ጉባኤተኞች ልዩነታቸውን ለማጥበብ ብዙ መድከም ሳይጠይቃቸው አይቀርም። ይሁንና ጉባኤተኞች በሞዛምቢክ ምርጫ ውጤት ላይ የተለያየ አቋም መያዛቸውና ጉዳዩን ዋና ርዕሳቸው ማድረጋቸው ለተቃዋሚዎቹ የፖዴሞስና የሬናሞ ፓርቲዎች የሩቅም ቢሆን ተስፋ መፈንጠቁ አልቀረም ግን ተቃዋሚዎቹም ካወቁበት ይላሉ። የፖለቲካ ተንታኝ ፒርስ ፒጊ። በጉባኤው ጠንካራ የተቃውሞ ድምፆች የመሰማት እድል አላቸው። የሞዛምቢክ ተቃዋሚ ፖለቲከኞች አጋጣሚውን ተጠቅመው በዚህ ልዩ ጉባኤ ለሚካፈሉት ተጽዕኖ ፈጣሪ የሳዴክ አባላት ድምፃቸውን ማሰማት መቻል አለመቻላቸው ግን ሲሆን ይታያል። የዚምባብዌ ተቃዋሚ ፓርቲ መሪ ሊንዳ ማሳሪራ የሞዛምቢክ ሰላም መታወክ ብዙዎቹን የአካባቢውን ሀገራት ለችግር የሚዳረግ ነው ይላሉ። በእርግጥም አላበሉም። ወደብ አልባዎቹ የሳዴክ አባል ሀገራት ዚምባብዌ፣ ዛምቢያ፣ ማላዊና ኮንጎ ዲሞክራቲክ ሪፐብሊክ የሞዛምቢክ ወደቦች ተጠቃሚዎች ናቸው። የደቡባዊ አፍሪቃ ሀገራት የሞዛምቢክ ምርጫ ውዝግብና የኮንጎ ዲሞክራቲክ ሪፐብሊክ ጦርነት መፍትሄ የሚያገኝበትን መንገድ ለማፈላለግ ጉባኤ ሲቀመጡ የምዕራብ አፍሪቃ በጣሙን የሳህል አካባቢ ሀገራት ደግሞ በመገናኛ ዘዴዎች ፕሮፓጋንዳ መጥለቅለቃቸው እያነጋገረ ነው። ለስልታዊ ጥናት የአፍሪቃ ማዕከል፣ አምኒስቲ ኢንተርናሽናል፣ ድንበር የለሽ ዘጋቢዎች እናም ለኢቬንሜ የተባሉ ዓለም አቀፍ አህጉራዊና ብሔራዊ ተቋማት እንደሚሉት በሳህል አካባቢ ሀገራት የሚነዛው ፕሮፓጋንዳም ከጊዜ ወደ ጊዜም እየናረ ነው። ተቋማቱ አንዳንዴ በጋራ ብዙ ጊዜ በየፊናቸው አደረግን ያሉት ጥናት እንደሚያመለክተው እንደ ግሪጎሪያኑ አቆጣጠር ከ2020 ጀምሮ መፈንቅለ መንግሥት በተደረገባቸው ሀገራት በአብዛኛው በማህበራዊ መገናኛ ዘዴዎች የሚሰራጨው የሐሰት የተጋነነና ሆን ተብሎ የተዛባ መረጃ በየሀገራቱና በተቀረው ዓለም ያለውን እውነታ እየቀበረው ነው። የአፍሪቃ ማዕከል ለስትራቴጂ ጥናት እንደሚለው አብዛኞቹ የፕሮፓጋንዳ ዘመቻ ወይም ለዘመቻው የሚውለው የሐሰት መረጃ ምንጭ የውጭ ኃይላት ናቸው። ከውጭ ከሚደረገው ዘመቻ 60 በመቶው ደግሞ የሩሲያ ነው። የሩሲያ ፕሮፓጋንዳ ምዕራባዊ መንግስታትን በማራከስ ሩሲያን በማወደስ ላይ ያነጣጠረም ነው። እንደ አጥኚው ዘገባ በዚሁ ተቋም መረጃ መሰረት ሩሲያ እንደ ግሪጎሪያኑ አቆጣጠር ከ2018 ወዲህ በሳህል አካባቢ ሀገራት በተለይም ማሊ፣ ቡርኪና ፋሶና ኒጀር ውስጥ 19 ተከታታይ ዘመቻዎችን አድርጋለች። በእነዚህ ሀገራት በተከታታይ ስልጣን የያዙት ወታደራዊ ሁንታዎች የምዕራባዊ ሀገራት ኃይላትን ከየሀገራቸው ካባረሩ ወዲህ ደግሞ ሩሲያም በየሀገራት ውስጥ ያላትን ተጽዕኖ ማጠናከር ትፈልጋለች። የአፍሪቃ የአጣሪዎች ህብረት የተባለው ተቋም ባልደረባ ቢላል ታይሩ እንደሚሉት ሩሲያ ምዕራባውያኑን መንግስታት ለማሳጣት አጋጣሚውን በትክክል እየተጠቀመችበት ነው። እናውቃለን የሩሲያ አቋም ምዕራባውያኑን የሚጻረር ነው። ይህ የጸረ ምዕራባውያን አስተሳሰብ ማዕበል መሆኑን እናውቃለን። ስለዚህ ሩሲያ በርካታ የተሳሳተ መረጃዎች ዘመቻዎችን እያቀለጣጠፈች ነው። በ2020 በሩሲያ መንግስት ይደገፋል የሚባለው የጦር ኃይል ኩባንያ ቫግነር ወታደሮቹን ማሊ ውስጥ ማስፈሩ ከመረጋገጡ ከጥቂት ወራት በፊት ምዕራባውያንን የሚያጣጥለው ቅስቀሳ ተባብሶ ነበረ። የአሜሪካው የማኅበራዊ መገናኛ ዘዴ መድረክ ፌስቡክ እስካሁን ድረስ ሶስት አምደመረቦችን ዘግቷል። ከሦስቱ ሁለቱ ከሩሲያ ጋር ግንኙነት እየነበራቸው ናቸው ተብሏል። ዲሚትሪ ዙፌሪ ሁሉም አይኖች በቫግነር ላይ የተሰኘው ስብስብ አባል ጋዜጠኛም ነው የሩሲያና የደጋፊዎቿን የፕሮፓጋንዳ ዘመቻን አዲዮስ ፈረንሳይ እና ሩሲያ እንኳን ደህና መጣሽ ከሚለው መፈክር መሰል መልእክት ጀምሮ እናውቀዋለን ይላል መልእክቶቹ በፈረንሳይና በተባባሪዎቿ ምዕራባውያን መንግስታት መርህና እርምጃ ላይ ቅሬታ የገባው ህዝብ ድጋፉን ለሩሲያ እንዲሰጥ አድርጎታል ባይነው ዲሚትሪ ዙፌሪ እንዲያው በቀላሉ መመዘኛ ሩሲያ ለምሳሌ እንደ ማሊ እና ቡርኪና ፋሶ ባሉ ሀገራት የህዝብ አስተያየትን መቀየሩ ተሳክቶላታል። መፈንቅለ መንግስት በተደረገባቸው ሀገራት የህዝብ ድጋፍ ለማግኘት በማህበራዊ መገናኛ ዘዴዎች በሚደረገው ዘመቻም ሌሎች መንግስታትም ተሳታፊዎች ናቸው። አጥኚዎቹ እንደሚሉት ከሩሲያ በተጨማሪ የቻይናና የቀጠር መንግስታትም የየሀገራቸውን ተጽዕኖ ለማሳረፍ እየታገሉ ነው። ፉክክሩ እየተጠናከረ መቀጠሉ ለየሀገራቱ ጋዜጠኞች በተለይም ገለልተኛና ሚዛናዊ ዘገባዎችን ለማሰራጨት በሚፈልጉት ጋዜጠኞች ላይ ከፍተኛ አሉታዊ ጫና እያሳደረ ነው። ወትሮም ቢሆን የማሊ የቡርኪና ፋሶና የኒጀር ወታደራዊ ገዢዎች ስርዓታቸውን ለሚተቹ ጋዜጠኞች ምህረት የላቸውም። ድንበር የለሽ ዘጋቢዎች እንደሚለው በሦስቱ ሀገራት በመቶ የሚቆጠሩ ጋዜጠኞች ሃገራቸውን የሚጠሉ ወይም ካህዲዎች እየተባሉ ተወግዘዋል። የታገቱ እንዳሉ ተዘግቧልም። ጋዜጠኛ ማሊክ ኮናንቴ መፈንቅለ መንግሥት በተደረገባቸው ሀገራት ያሉ ጋዜጠኞች በአሁኑ ወቅት ያላቸው ምርጫም ሶስት ነው ባይ ነው። ከወታደራዊ ሁንታ ጋር ሰልፋቸውን ማሳመር አንድ፣ ሁሉንም ነገር እርግፍ አድርገው መተው ሁለት ወይም መሰደድ ልክ እንደኔ ይላል ማሊክ ሶስተኛውን አማራጭ። ነጋሽ መሐመድ ነኝ። መልካም የሳምንት መጨረሻ።